ክልል ቡርጂ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አምስት የቡርጂ ወረዳ አርሶ አደሮች በታጠቁ የኦነግ አባላት ሲገደሉ ሌሎች ሰባት ሲቪሎች ደግሞ የመቅሰል አደጋ እንደደረሰባቸው የቡርጂ ወረዳ አስተዳደር አስታወቀ። የቡርጂ ተወላጆች በሚደርስባቸው ማንነታቸውን መሰረት ያደረገ ጥቃት ሳቢያ ከቡሌሆራ ከተልተሌና ሞያሌ በመፈናቀል ላይ መሆናቸውንም የአካባቢው ተወላጆችና ተጎጂዎች ይናገራሉ። በተጨማሪም ለረሀብ መጋለጣቸውን ያመለከቱት ተፈናቃዮች ከመንግስትም ሆነ ከሌሎች ደራሽ ሰብአዊ እርዳታ አላገኘንም ይላሉ። በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳደር በበኩሉ የአስተዳደር ወሰንና የሀብት ይገባኛል ጥያቄዎች ለግጭቶቹ መንስኤ መሆናቸውን ገልጦ በአካባቢው የታጠቀ ኃይል ስለመኖሩ ግን መረጃ የለኝም ችግሩን ለመፍታትም የአካባቢዎቹን ህዝብ ለማገናኘት ጥረት እየተደረገ ነው ብለዋል ዮናታን ዘብዴዎስ ዝርዝሩን አድርሶናል የቡርጂ ወረዳ አስተዳዳሪ አቶ መንታሃርሜ እንዳሉት በደቡብ ክልል ቡርጂ ወረዳ እና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ አዋሳኝ አምስት የቡርጂ ወረዳ አስተዳደሮች በታጠቁ ኃይሎች ተገድለዋል በስራቸው ላይ የነበሩ ሰባት አስተዳደሮችም ቆስለዋል ነው ያሉትም በታጠቀ በሆነግ ሰራውት ጥቃት እየተፈጸመ ያለው ሱሮ በር ጉዳይ ላይ የኦነግ ሰራዊት ምሽግ አለ። ግልጽ ነው የምንናገረው። ምክንያቱም በቀጠና ላይ ያለ መከላከያ ሰራዊትም ተግባራቸውንም ጭምር እስከ ቦታው ሂዶ ያየበት ሁኔታ አለውና ከዛ ነው ወደዚህ እየመታ አርሶአደሩን በማሳ ላይ እየገደለ ያለው። የወረዳው አርሶአደር በሁለት መንገድ ተጎጂ መሆናቸውን ገልጸዋል። ይህ ስራት ነው የሚሆነው። በሌላ በኩል ደግሞ በራም እየሞተ ያለበት ሁኔታ ነው። ችግሩ ከወረዳው መንግስት አቅም በላይ መሆኑን የተናገሩት አቶ መንታም የክልሉ መንግስት ድጋፍ እንዲያደርግ ብንጠይቅም አባ ከላይ ያለን የለም ነው ያሉትም በጣም የሚያሳዝን ነገር አሁን ከቡሌ ሆራ ወደ ሁለት አንድ መቶ ሰላሳ ሁለት ተፈናቃይ አለ። በነብስ ወቅም እየለየ ናቸው ማለት ነው። እዚህ ውስጥ ይጣሳት አሉ፣ አጥቢ እናቶች አሉ። ይህንን እኮ ሄደን ለክልል ጠይቀን ጠይቀን ካጣን በኋላ ወደ ሊመናው ገብተን የሚባለውና የሚሰጠ ምላሽ በጣም ያሳዝን ከአቅማችን በላይ ነው አቤት ብነን ደግሞ በዛንክ እየተሰማን አይደለም። የወርዳው ነዋሪ የሆኑት አቶ ገብረ ወልድ ሂዶ እንዳሉት በግጭቱ ከሁለት ሺህ አስር አመተ ምህረት ጀምሮ በርካታ ሰዎች ጠፍቷል፣ ንብረትም ወድሟል፣ ከቤት ንብረታቸውም ተፈናቅሏል። እንዲሁም የአካል ጉዳተኞችም ሆነዋል። ከሁለት ሺህ አስር ጀምሮ እንግዲህ ከሰላሳ በላይ ነው ሰው ሞቶ ያለው። በጥይት ተመቶ ሆስፒታል ያሉ በርካቶች አሉ፣ የቆሰሉ ማለት ነው። ትላንት ተኩስ ተገብቶባቸው በቡሌ ሆራ ከተማ የሚኖሩ በብሔራቸው ቡርጂ የሆኑ ዜጎችን በማንነታቸው እየተለዩ ይገደላሉ ያሉት አቶ ገብረ ወልድ የተቀረቡት ሸሽተው ወደ ቡርጂ ወረዳ ሶያማ ከተማ እየመጡ መሆናቸውን ገልጸዋል። የክልሉ መንግስት የህዝብን ችግር ተረድቶ ከመፍታት ይልቅ በሌላ አጀንዳ ተጠምዷል። አናሳ ብሔረሰብ ናቸው ተብለንም እንደ ህዝብን እየተቆጠርን አይደለንም ይላሉ ያወራያለ ክልሉ የራሱ የፖለቲካ አጀንዳ እያስገደ ያለ እ ህብረተሰብ እንደሄዝ ታይቶ የሞዴል ነው ህዝብ እያየ አይደለም። ስለዚህ ክልሉ ምንም በዚህ ነገር እየተባለ የቡርጂ ህብረተሰብ በቁጥርም ከማነሳቸው የተነሳ ተያይዞ ነው መሪዎች ህዝብም የማይቆጥ ነው። የቡርጂ ወረዳ ሶያማ ከተማ ነዋሪ አቶ ደረሰ ኮሹ እንዳሉት ተረጋግተው መኖር አልቻሉም። የስጋት ኖሯችንን እንደ ቀጥለ ነው ያሉት አቶ ደረሰ አርሶ አደሮች በየቀኑ ከሚራብ ጉጂ ዞን ሱሮ ባርጉዳ ወረዳ ቀበሌያትና ከቡሌሆራ ከተማ እንደሚ እንደሚገደሉ ተናግሯል። ትላንት አንድ ሰው ቆስሏል። ከትላንት ወዲያ ከዛ በ- በየቀኑ የቆሳሰሉ ሰዎች አሉ። ትላንት እንኳን የሞተ ሰው የለም ግን ከዛ በፊት የቡርጂ ተወላጅ በራሱ በቤቱ ደጅ ላይ ምሽት ላይ ተገሎ በሚያሳዝን ሁኔታ መቀበሪያ ጭምር አጥቶ በሶስተኛ ቀኑ ነው የተቀበረው። ግጭቱ በአካባቢው ካለው የጸጥታ ኃይል አቅም በላይ መሆኑን ጠቁመው ዜጎች ሰላማቸው ተጠብቆ እንዲኖር ጥረት የሚያደርግ አካል አለመኖሩን ገልጸዋል። የሚያነጋግር የመንግስት አካልም የለም። ግን ታደር በየቀኑ ይሞታል፣ በየቀኑ ይቆስላል፣ ንብረት ይወድማል፣ ይዘረፋል። ግን የሚጠይቅም የለም። ደግሞ አስታግሳለሁ የሚል አይልም፣ የለም። ያው ዝም ብለን ቁጭ ብለናል። ነዋሪዎች እንዳሉት የቡርጃ አርሶአደሮች ላይ ጥቃት እያደረሰ ያለው በጉጂ ኦሮሞ ውስጥ የሚገኝ ከባድ መሳሪያ የታጠቁ የኦነግ አባላት ናቸው። ዘመናዊ መሳሪያ የታጠቀ ኃይል ነው ይህንን አርሶአደር እንግዲህ በየቀኑ እየገደለ ንብረቱን እየዘረፈ እንስሳቶችን እየዘረፈ ይዞ የሚሄደው ጥቃት የሚያደርሰው በግልጽ ይታወቃል። ጥቃት እንዳደርሰው ሰው የኦነግ ሰራዊት ነው። በግርብ ባንዲራቸውን ድም ነው የሚዘቱት ከባንዲራ ውጭ ሌላ ማረጋገጫ አለት የኦነግ ሰራዊት ስለሆኑ፣ ሌላው ማረጋገጫ በግጭቱ አካባቢ ሰው በኦነግ አይቀርምና የወደቁ ሰዎች ሴታቸው ላይ ያው መታወቂያዎች፣ የኦነግ መታወቂያዎች ይገኛሉ። ከግጭቱ በተጨማሪ አርሶ አደሮች ከእርሻ ማሳቸው ስለተፈናቀሉ ላለፉት ሁለት አመታት ማምረት ባለመቻላቸው ለረሃብ መጋለጣቸውን ገልጸው ከመንግስቱም ሆነ ከሌላው አካል ሰብአዊ ድጋፍ አይደረግልንም እንዳሉ ሁሉም አስፈሪ ሁኔታው ከድርቅ ጋርም ተጨማምሮ አንደኛ አርሶ አደሩ በዚህ በግጭቱ ምክንያት እርሻ አላረሰም። በዚህ የተነሳ ሙሉ በሙሉ አሁን ወደ ረሀብም ገብቷል። ማንነትን መሰረት ያደረገ የብሔር ጥቃት እንደሚደርስባቸው የተናገሩት በቡሌ ሆራ ከተማ የሚኖሩ የቡርጂ ብሔረሰብ ተወላጅ የሆኑት አቶ መለስ ቸኮል ናቸው። የቡርጂ ተወላጆች ማንነታቸውን መሰረት በማድረግ በሚደርስባቸው ጥቃት ከቡሌ ሆራ ከተልተልና ሞያሌን እየተፈናቀሉ መሆናቸውም ተናግሯል። እስካሁን ድረስ ቡርጂ ብሔረሰብ ተቸክለን ነው እዚህ የምንኖረው እስካሁን ድረስ መንግስት ያገኛል ማወቅ አልቻለም። ወደ አፈር ትመለሳለ ብሎ ነበረ። አፈሯን ጭምር ነው ያጣዛቶ ሰውዬ በሶስተኛ ቀኑ ነው በመከላከያ ኃይል የተቀበረው። ማንም የሚቀብረው ጠፍቶ መብተዋል። ከዚህ ቀደም ደግሞ እንደዙ አንድ ፍቃድ የሚባል ሰውዬ በሩ ላይ ነው የተቀበረው፣ የገዛ በሩ ላይ የጎረቤት ሰዎችና መከላከያ የቀበሩት። ስለዚህ እንደዚህ አይነት ዘግናኝ ነገር በኢትዮጵያ ውስጥ ሆነዋል ወይ ብለ ለማለት በአይን ያየ ሰው ነው ይህንን የሚለው ና በጣም አሳዛኝ ነው እየሆነ ያለው። ይሄ ደግሞ ብሄር ተኮር ነው ጥቃቱ። ስለዚህ እኔ ጉርጂ ሆኖ መፈጠር በራሱ አጫጭ የሆነ ያለበት ሁኔታ ነው ያለው። እዚህ ወደ ደቡብ ላይ ከታህሳስ አንድ ቀን ሁለት ሺ አስራ አንድ ዓመተ ምህረት ጀምሮ ከቤታቸው ተፈናቅለው በቡሌ ሆራ ከተማ በሚገኝ መስጅድ ተጠልለው እንዳሉ ተናግረው፣ በከተማው ተንቀሳቅሰን መስራት ስለማንችል ለረሀብ ተጋልጥናል ብለዋል። በኦሮሚያ ክልል የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው የግጭቱ መንስኤ የአስተዳደር ወሰን እና የሀብት ይገባኛል ጥያቄዎች መሆናቸውን ተናግሯል። እንግዲህ አርሶ አደር ወይ አርብቶ አደር አካባቢ ይዙ ራሱ በብዛት አሰራ ያለው እንጂ ይሄ ካምፕ እንደዚህ ካምፕ ምል በአካባቢው የታጠቀ ኃይል ስለመኖሩ መረጃ የለኝም። ችግሩን ያውሳት ግን ህዝብ ለህዝቡ ለማገናኘት ጥረት እየተደረገ ነው ብሏል። ለአሜሪካ ድምጽ ራዲዮም፣ ዮናታን ዘብድዮስ ሐዋሳ